የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 7 2014 ዓ.ም ዝግጅታችን ጀመረ። ያ ምዕራብ ትግራይ እየተባለ በሚጠራው ና አከራካሪ ሆኖ በቆየው ከተሞች ውስጥ መጠነ ሰፊ የጅምላ እስር ግድያ ና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን ሁለት ዓለም አቀፍ የመብት ተሟጋች ድርጅቶች አስታወቁ። በአማራ ክልል የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች 147 ሴቶች የአስገድዶ መድፈር ጥቃት እንደተፈጸመባቸው የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን አስታወቀ። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን አማህሪክ ዶት ቪኦ ኤ ኒውስ ዶት ኮም በፌስቡክ አት ቪኦ ኤ አማህሪክ ላይ በቀጥታ ማዳመጥ ትችላላችሁ። ሌላ ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ፂዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች የኮሮና ቫይረስ ስርጭትን ለመከላከል እና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥን እና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድ እና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ካረን ባስ የአፍሪካ ሀገራት በአሜሪካ ገበያ እንዲሳተፉና ተጠቃሚ እንዲሆኑ የሚያዘውን የአገዋ ስምምነት የባይደን አስተዳደር እንደ ኤሮፓ አቆጣጠር ከጥር 1 ቀን 2022 ጀምሮ እንዲቋረጥ ያስተላለፈው ውሳኔ እንዲራዘም የሚፈልጉ መሆኑን ትናንት ባወጡት መግለጫ አስታወቁ። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሰብሳቢ ካረን ባስ በመግለጫቸው እንደ ኤሮፓ አቆጣጠር ህዳር ሁለት የተላለፈው የአገዋ እገዳ ውሳኔ የኢትዮጵያ ህዝብና መዋለ ንዋይ ያፈሰሱ አሜሪካውያን ደክመው ያመጡትን የምጣኔ ሀብት እድገት ይቀለብሳል ብለዋል። እንዲሁም ሴቶች እና ሕፃናትን ጨምሮ ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎች ችግር ያባብሳል በማለትም አክለዋል። ስለሆነም የባይደን አስተዳደር በኢትዮጵያ የሚገኙ ሁሉም ወገኖች ይህን ግጭት በማስቆም ተገቢውን እርምጃ ሁሉ እንዲወስዱ፣ የሰብአዊ እርዳታን ለሚሹ ሰዎች እርዳታ እንዲለግሱ፣ ሰላምን ለማምጣት የሚያደርጉትን ድርድር ለመቀጠል በቂ ጊዜ እንዲያገኙ፣ የባይደን አስተዳደር በቂ ጊዜ እንዲሰጣቸው አሳስባለሁ ብለዋል። ከአረንባስ እንደ ኤሮፓ አቆጣጠር ጥር 1 2022 ተግባራዊ እንዲደረግ በድንገት የተላለፈው ውሳኔ ዜጎች ላይ አሉታዊ ተጽዕኖ ከማምጣት በቀር ለሰላሙ ምንም አማራጭ አይሰጥም ሲሉ አሳስበዋል። በሌላም በኩል በትናንትና ሁለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ውስጥ ንግግር ያሰሙት ሴኔተር ጂም ኦፍ ተመሳሳይ ተቃውሟቸውን አሰምተዋል። የባይደን አስተዳደር በዲሞክራሲያዊ መንገድ በተመረጠው የኢትዮጵያ መንግስት ላይ የጣለውን ማዕቀብ በመቀልበስ የአገዋ ጥቅማ ጥቅሞችን እንዲቋረጥ ያሳለፈውን ውሳኔ እንደገና ተመልሶ ትክክለኛ እርምጃ መውሰድ ይኖርበታል ሲሉም ተናግረዋል። ኢትዮጵያ ከአገዋ እንድትወጣ የተደረገበትን የዩናይትድ ስቴትስ ውሳኔ በማስመልከት ሴኔተሩ ይህን ብለዋል። ይህ ማለት ኢትዮጵያ ካሁን በኋላ ወደ ሀገር ውስጥ በማስገባትም ሆነ ወደ ውጭ በመላክ ረገድ ከዩናይትድ ስቴትስ ጋር የንግድ ልውውጥ ማድረግ የሚያስችላት አቅምና አማራጭ አይኖራትም ማለት ነው። ለረጅም ዓመታት አጋር ለነበረች ወዳጅ ሀገር ትልቅ በደል ነው። ኢትዮጵያ ለረጅም ጊዜ በአፍሪካ ትልቅ የንግድ ሸሪካችን የነበረች ሀገር ናት። ይህ የሆነው አንድም አየር መንገዷ በአብዛኛው የሚጠቀመው የቦይንግ ኩባንያ አውሮፕላኖችን በመሆኑ ነው። በዚህም የተነሳ ብዙ አውሮፕላኖች የሚጠገኑት ኢትዮጵያ ውስጥ ነው። የሕግ መወሰኛው ምክር ቤት አባል ጂም ሆፍ በኢትዮጵያ ላይ የተወሰነው ውሳኔ በሌሎችም አገሮች ላይ ጥርጣሬን የሚጭርና አሉታዊ ተጽዕኖ የሚያሳድር መሆኑንም ተናግረዋል። እንደው በዘፈቀደ ዝም ብለን እየተነሳን አገሮችን ከስምምነቱ የምናባረር ከሆነ ብዙ አገሮችም ሆነ የአሜሪካ ኩባንያዎች በአግዋ መሳተፍን የሚያዋጣ ነገር አድርገው አይወስዱትም። ውሳኔው ኢትዮጵያን ጨምሮ የአፍሪካ አገሮች ቻይናን በአማራጭነት እንዲይዙ ይገፋፋቸዋል ያሉት ሴኔተሩ ሩሲያና ቻይና ዩናይትድ ስቴትስን ከአፍሪካ ለመነጠል እየሰሩ መሆኑን አመልክተዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር በአዲስ አበባ የሚገኝ አንድ የሰብአዊ እርዳታ ቁሳቁስ ክምችት ማዕከልን የጎበኙ ሲሆን የእርዳታ ቁሳቁሶቹ ወደሚፈለገው ስፍራ በአስቸኳይ እንዲደርሱም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል። የዩናይትድ ስቴትስ አምባሳደር ጊታ ፓሴ እንደ አውሮፓ አቆጣጠር በ221 ዓ.ም አሜሪካ ለኢትዮጵያ ከመደበችው የ940 ቢሊዮን ዶላር ሰብአዊ እርዳታ መካከል ጥቂቱን መጎብኘታቸውን የአዲስ አበባው ኤምባሲ ያወጣው መግለጫ አስታወቀ። አምባሳደር ፓሲ ቃሊት የሚገኘውን የዩናይትድ ስቴትስ አጋር በሆነው በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የእርዳታ ቁሳቁሶች መጋዘን የድርጅቱን በኢትዮጵያ ተጠባባቂ ዳይሬክተር ሚቴክ ማጂን አግኝተዋል። ከእርዳታ ቁሳቁሶች ክምችት መካከልም በጊዜያ መጠለያነት የሚያገለግል አምስት ሺህ ውሃ ከል የሸራ ጥቅል ጎብኝተዋል። ይህ ውሃ ከል ሸራ ዩኤስ አይዲ በተባበሩት መንግስታት ድርጅት ለዓለም አቀፍ የፍልሰተኞች ድርጅት ከሰጠው 9.5 ሚሊዮን ዶላር የእርዳታ ቁሳቁስ አንዱ ክፍል እንደሆነም የኤምባሲው መግለጫ ያስረዳል። ጊዜያዊ መጠለያው በአፋር በአማራና በትግራይ ክልሎች በግጭቱ ምክንያት ለተፈናቀሉ 1200 የሚሆኑ ሰዎች ነፍስ አድን እርዳታ እንደሆነም ይናገራል። አምባሳደር ጊታ ፓሲ እነዚህ ነፍሳድን የእርዳታ ቁሳቁሶች በአማራ፣ በአፋርና በትግራይ ለሚገኙ ተፈናቃዮች በአስቸኳይ እንዲደርሳቸው ማድረጉ በእጅጉ አስፈላጊ ነው ብለዋል። ይህ እርዳታ የዩናይትድ ስቴትስ ህዝብ በዚህ ዓመት ለኢትዮጵያ ህዝብ ከሰጠው ወደ አንድ ቢሊዮን ዶላር ድጋፍ በጣም ጥቂቱ እንደሆነም አጽንኦት ሰጥተው ተናግረዋል። መግለጫው በመጨረሻም አምባሳደር ፓሲ በአማራ፣ በአፋርና በትግራይ መጠለያዎችንና መኖሪያዎችን ለመገንባት 16 ሚሊዮን ዶላር እንደተመደበና በቅርቡም በሰሜን ወሎ፣ በደቡብ ጎንደር፣ በዋግምራና በምዕራብ ጎጃም ለ2.6 ሚሊዮን ህዝብ ሰብአዊ ድጋፍ በማስፋፋት ላይ እንደሚገኝ በመግለጽ ዩናይትድ ስቴትስ ሁሉንም ኢትዮጵያውያን ለመርዳት ያላትን ቁርጠኝነት መናገራቸውን ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ዩናይትድ ስቴትስ እና እንግሊዝ በሱዳን የፖለቲካ ኃይሎች መካከል እንደ ኤሮፓ አቆጣጠር ህዳር 21 2021 በተደረሰው ስምምነት የጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን መመለስን አስመልክቶ ዛሬ ባወጡት መግለጫቸው አድንቀዋል። በተወሰደው እርምጃ የተበረታቱ መሆኑን ገልጸው ስምምነቱን የፈረሙ ወገኖች ቃላቸውን ተግባራዊ እንዲያደርጉም በመጠየቅ በመግለጫቸው አሳስበዋል። እንደ አውሮፓ አቆጣጠር በ2019 ህገ መንግስቱን መሠረት አድርጎ በተደረሰበት ስምምነት የተወሰደው እርምጃ የሱዳንን የፖለቲካ ቀውስ መፍትሄ የሚያስገኝ የመጀመሪያው ምዕራፍ መሆኑን መግለጫው ጠቅሷል። የፖለቲካ ተቃዋሚዎች መፈታት፣ ለተቃውሞ ሰልፍ በወጡ ሰላማዊ ሰዎች ላይ ለተፈጸመው ጥቃት ተጠያቂ የሆኑትን የሚያጣራ ኮሚቴ መቋቋሙ እንዲሁም የአስቸኳይ ጊዜ አዋጁ በቅርብ ጊዜ እንዲነሳ መታሰቡን ሁሉ እንደ አበረታች እርምጃ እንወስዳለን ብሏል መግለጫው። መግለጫው እንዲሁም በሰራዊቱና በሲቪሉ መካከል ስምምነትን ለመፍጠር በሚደረገው ውይይት በጥምረቱ ወቅት ተሳታፊ የነበሩትን የፖለቲካ ኃይሎች የማሳተፍ አስፈላጊነትን አበክረን እንገልጻለን ሲል አሳስቧል። እንደ አውሮፓ አቆጣጠር በ2023 መጨረሻና በ2024 መጀመሪያ ላይ ይደረጋል ለተባለው ምርጫ ሂደቱን የሚያመለክት ፍኖተ ተካርታ ከወዲሁ ታተሞ መውጣቱ እጅግ አስፈላጊ መሆኑን እናሳስባለን ሲልም የአገራቱ መግለጫ አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ቱርክ በኮቪድ-19 ሳቢያ ለሁለት ዓመታት ተቋርጦ የነበረውን የአፍሪካ ቱርክ ጉባኤን በነገ ዕለት በቱርክ ዋና መዲና ኢስታንቡል ውስጥ እንደምታካሄድ ተገለጸ። ጉባኤው ከነገ አርብ ጀምሮ እስከ ቅዳሜ ድረስ ለሁለት ቀናት እንደሚካሄድ ተነግሯል። በአፍሪካ ውስጥ ትልቅ የንግድ ግብይት እንዲኖራት በመስራት ላይ የምትገኘው ቱርክ አፍሪካ ውስጥ ከ30 በላይ ኤምባሲዎችን መክፈቷ ሲነገር የቱርክ ፕሬዚደንት ታይፕ ኤርዶጋን እንደ አውሮፓ አቆጣጠር ከ2003 ጀምሮ 28 ጊዜ አፍሪካን የጎበኙ መሪ መሆናቸው ተመልክቷል። የመንግስት ዘገባዎች እንደሚያሳዩት ቱርክ እንደ አውሮፓ አቆጣጠር ከ2003 ጀምሮ ከአፍሪካ ጋር ያላት የንግድ ልውውጥ በአምስት እጥፍ አድጎ 25 ቢሊዮን ዶላር ደርሷል። ፕሬዚደንት ጆ ባይደን መሃል ዩናይትድ ስቴትስን ምስቅልቅሉን ያወጣውና በተለይ በኬንታኪ ግዛት ከፍተኛ ጉዳት ያስከተለውን አስከፊው አውሎ ንፋስ ያደረሰውን ውድመት በአካል ተዘዋውረው ጎብኝተዋል። አውሎ ንፋሱ በኬንታኪ ግዛት ብቻ በርካታ ሰዎችን ህይወት ያጠፋ ሲሆን ከመቶ በላይ የሚሆኑ ሰዎች እስካሁን ያሉበት አይታወቅም። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓውል ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። ከፍተኛ ውድመት፣ ሞትና ተስፋ መቁረጥ ፕሬዚዳንት ጆ ባይደን ያሳለፍነው ሳምንት መጨረሻ ላይ በተከሰተው ኃይለኛ አውሎ ንፋስ በከፍተኛ ሁኔታ ጉዳት የደረሰባቸው በኬንታኪ ግዛት የሚገኙ ሶስት ማህበረሰቦችን ሲጎበኙ የተመለከቷቸው ስሜቶች ናቸው። ኬንታኪንና ሌሎች ግዛቶችን በከፍተኛ ሁኔታ ያመሰቃቀለው አውሎ ንፋስ ቢያንስ 88 ሰዎችን የገደለ ሲሆን በሺዎች የሚቆጠሩ ሰዎችን ደግሞ ቤት አልባ አድርጓል። ባይደን በአካባቢው የደረሰውን ከፍተኛ ውድመት ከጎበኙ በኋላ ተጨማሪ የአደጋ ጊዜ እርዳታ እንዲለቀቅ ያደረጉ ሲሆን ለሚቀጥሉት ወራት የአስቸኳይ ጊዜ ስራዎችን ለመስራት፣ ፍርስራሾችን ለማስወገድና እርዳታ ለማዳረስ እንዲረዳ ከፌዴራል መንግስቱ የሚላከውን በጀት መጠን እንዲጨምር አድርገዋል። ከዚህ ውድመት ለማገገምና እንደገና ለመገንባት በምታደርጉት ጥረት ግዛታችሁና መሪዎቻችሁን ለማገዝ የትኛውን የሚያክል ጊዜ ይፍጭ ማንኛውንም ነገር አድርጋለሁ። በሰሜን ኢሊኖስ ዩኒቨርሲቲ የሜትሮሎጂ መምህር የሆኑት ቪክቶር ጄንሲኒ ጽኑና ኃይለኛ የአየር ንብረት እንዲከሰትና አደጋዎቹ ቀድሞ ይታዩበት ከነበረው የደቡብ የአሜሪካ ክፍሎች ወደ መሀል እንዲገፉ እያደረጉ ካሉ ምክንያቶች አንዱ የሰው ልጆች ድርጊቶች መሆናቸውን ይገልጻሉ እነዚህ ለውጦች እየተከሰቱ ያሉት በአየር ንብረት ለውጥ ምክንያት በቴክሳስና ኦክሎሃማ ግዛት የሚገኙ ሜዳማ ቦታዎች እየጠፉ ደረቅና በረሃማ መልክዓ ምድር እየሆኑ በመሄዳቸው ነው ያ ኃይለኛ የሆነውን የአየር ሁኔታ የበለጠ ወደ ሰሜንና ወደ ምስራቅ ይገፋል ያ ደግሞ ትልቅ ነገር ነው። ምክንያቱም እንደ ሜፊልድና ኬንታኪ ባሉ ቦታዎች ኃይለኛው ለንፋሶች ከደረሱ ብዙ ሰዎች በዛ ይኖራሉ። የበለጠ ወደ ምስራቅ ሚሲሲፒ ወንዝ አካባቢ ደግሞ የህዝብ ብዛቱ ከፍተኛ ስለሆነ በርካታ ሰዎች ላደጋ ይጋለጣሉ፣ በርካታ ንብረት ይወድማል። ጂንሲኒ አክለው የባይደን አስተዳደር በርካታ ሰዎችን በውስጣቸው እንዲይዙ ሆነው አዳዲስ የሚገነቡ ህንፃዎችና የመረጃ ማከማቻ ተቋማት የአደጋ ጊዜ መጠለያ ኖሯቸው እንዲገነቡ ማድረግ አለበት ብለዋል። ባይደንም ይህ ሀሳብ በሀገር ውስጥ ፖሊሲያቸው መሰረት መሰረታዊ ልማቶችን ለማሻሻል በተዘጋጀውና በጠባብ ልዩነት ጸድቆ ፊርማቸውን ባኖሩበት አዲሱ ህግ ውስጥ መካተቱን ተናግረዋል። እንደ አውሮፓ አቆጣጠር 2019 በርሊን ውስጥ የተገደለው የጀርመን ዜጋ በሩሲያ ትዕዛዝ የተፈጸመ ነው ብሎ የጀርመን ፍርድ ቤት ትናንት ረቡዕ በመወሰኑ ጀርመን ሁለት የሩሲያ ዲፕሎማቶችን ከአገሯ ማባረሯን አስታወቀች። የጀርመን ዜግነት የነበረው የቼችኒያ ተወላጅ ዘሊምሃን ቶኔክ ካንጎሽቪል የተገደለው በጀርመን መናፈሻ ውስጥ በተተኮሰበት ጥይት መሆኑ ተመልክቷል። የጀርመን ፍርድ ቤት ሩሲያዊን ቫዲም ክራሽኮቭን ለግድያው ተጠያቂ በማድረግ የዕድሜ ልክ እስራት ፈርዶበታል። ቫዲም የሐሰት መታወቂያና የሚያስፈልጉት ሌሎች ነገሮች በሩሲያ ባለስልጣናት እየተሰጠው ለሩሲያ ሲሰራ እንደነበር በፍርድ ቤቱ መረጋገጡ ተገልጿል። ማቹ ዘሊም ካንም እንደ አውሮፓ አቆጣጠር በ2004 ሩሲያ ውስጥ አንድ ሰላማዊ ዜጋና ፖሊስ በተገደሉበት በአንድ ፖሊስ ጣቢያ ላይ በተከፈተ ጥቃት ተሳታፊ መሆኑ ተነግሯል። በጀርመን የሩሲያ አምባሳደር ጉዳዩን አስተባብለዋል። የጀርመን የውጭ ጉዳይ ሚኒስትር ድርጊቱ የጀርመንን ሉዓላዊነት የጣሰ ነው ብለዋል። በጀርመን የሩሲያ አምባሳደር ስለ ጉዳዩ እንዲያስረዱ በጀርመን መንግስት የተጠሩ መሆኑም ተዘግበዋል።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 ደረጀ ደስታ ለዓለም ዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 6 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንውሰዳችሁ። በኢትዮጵያ ምዕራብ ትግራይ የተባለ በሚጠራውና አከራካሪ ሆኖ በቆየው ከተሞች ውስጥ መጠነ ሰፊ የጅምላ ስር ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን ሁለቱ የመብት ተሟጋች ድርጅቶች አምነስቲ ኢንተርናሽናል እና ሂማን ራይትስ ዋች በጋራ ባወጡት ሪፖርት አስታወቁ። ተቋማቱ ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድም ጠይቀዋል። ሀብታሙ ስዩም ዘሩን ያሰማናል። በሰሜን ኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋሾቹ አምነስቲ ኢንተርናሽናልና ሁማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹም የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፋው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደወሎች ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆአን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። ይገባኛል የድንበር ውዝግብ በሰነበተበት የምዕራብ ትግራይ ቀጠና በጎርጎሳውያኑ ህዳር 2020 ዓ.ም ተመረተ ግጭት ከተቀሰቀሰ ወዲህ ስፍራው እጅግ አሰቃቂ ድርጊቶች የሚፈጸሙበት ሆኗል ያለው ሪፖርቱ ጅምላ ጭፍጨፋ፣ ኢላማ ያለየ የቦምብ ድብደባና መጠነ ሰፊ የሆነ የትግራይ ተወላጆችን አስገድዶ ማፈናቀል ከድርጊቶቹ መካከል እንደሆኑም አውስቷል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ቅንጅት በምጻሩ ኦቻ በጎርጎሳውያኑ ታህሳስ 2021 ባወጣው ሪፖርት 1.2 ሚሊዮን ሰዎች ከምዕራብ ትግራይ መፈናቀላቸውን ያስታወሰው የሁለቱ ድርጅቶች የጋራ ሪፖርት ከጎርጎሳውያኑ ህዳር 25 እስከ ታህሳስ 1 2021 ድረስ ብቻ 10 ሺህ ትግራይ ተወላጆች ከስፍራው መፈናቀላቸውን መዘገቡን፣ ስፍራው ባለበት የጸጥታ ስጋት ምክንያት ደግሞ የረዴድ ድርጅቶች ስራቸውን ለማዳረስ እንዳቃታቸው አክለዋል። በህዳርና ታህሳስ ወራት አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች በአማሪያ ሚሊሺያና ክልላዊ የጸጥታ ኃይሎች በትግራይ ተወላጆች ሰላማዊ ሰዎች ላይ በአዲባይ ሁመራና ራዋን ከተሞች የተፈጸሙ ጥሰቶችን በተመለከተ ቁጥራቸው 31 ለሚሆኑ ምስክሮች፣ ከጥቃት የተረፉ ሰዎች፣ ለእስር የተዳረጉና ተገደው የተባረሩ ሰዎች ቤተሰቦችን በስልክ ቃለ መጠይቅ እንዳደረጉ አስታውቀዋል። በሦስቱ ከተሞች ውስጥ ፋኖ ተብሎ የሚጠራው ሚሊሺያን ጨምሮ የአማራ ክልል ፖሊስ ኃይልና ሚሊሺያ ከህዳር ወር ጀምሮ የትግራይ ተወላጆች ላይ ከበባ አድርገዋል። ቤተሰቦችን በመነጣጠል ዕድሜያቸው ከ15 ዓመት በላይ የሆኑ ሴትም ሆነ ወንድ ለእስር ዳርገዋል ሲል የሚዘረዝረው ሪፖርቱ ሴቶች፣ ህፃናት፣ የታመሙ ሰዎችና አረጋውያን ከአካባቢው ለቀው እንዲወጡ በግዳጅ ተደርገዋል ብለዋል። ከተባረሩት ሰዎች መካከል የተወሰኑት በማዕከላዊ ትግራይ መድረሳቸውንና ሌሎቹ ያሉበት እንደማይታወቅም ተጠቅሰዋል። የኢትዮጵያ መንግስት በቀረቡ ክሶች ላይ መልስ እንዲሰጠን በተደጋጋሚ በስልክ ለማግኘት የሞከርንላቸው ባለስልጣናት ለዛሬ ሊገኙልን አልቻሉም። ምላሻቸውን እንዳገኘ እናቀርባለን። ምዕራብ ትግራይ በሚል የሚጠራው ስፍራ የአማራ ክልልና የትግራይ ክልል ህዝቦች በይገባኛል ውጥረት የቆዩበት የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ክልላዊ መንግስት አስተዳደር ውስጥ ተከልሎ የነበረ ስፍራ ነው። በአሁኑ ሰዓት ደግሞ የስፍራው ታሪካዊ ባለቤቶች እኛ ነን ሲሉ አቤቱታ ሲያሰሙ በነበሩት የአማራ ብሔር ተወላጆች ኃይል ስር ይገኛል። በተለያዩ የመብት ድርጅቶችና የመገናኛ ብዙሃን በኩል ኃይሎቼ ያልፈጸሙትን ጥፋት እንደፈጸሙት ተደርጎ ተቀናብሮ እየቀረበ ነው ሲል ተቃውሞውን ሲያሰማ የሰነበተው የኢትዮጵያ መንግስት የሰሜኑ ጦርነት በተቀሰቀሰ ማግስት በማይካድራ ከተማ የደረሰውን ጭፍጨፋ ጨምሮ ሌሎች የሰብዊ ጥሰቶችን የፈጸሙት የትግራይ ኃይሎች ናቸው ሲል ይከሳል። በስፍራው የቀጠለው የመብት ጥሰትን አስከፊነት በመመልከት የተባበሩት መንግስታት ድርጅት የሰብዊ መብት ምክር ቤት የጦርነት ሕግን የጣሱ አስከፊ ድርጊቶችን ጨምሮ በትግራይ ግጭት ውስጥ የተፈጸሙ ጥሰቶችን ለመመርመር ነፃ ዓለም አቀፍ መላ እንዲያቋቁም በሁሉም ደረጃዎች የሚገኙ ጥፋተኞች ለወደፊቱ ተጠያቂ የሆኑ ዘንድ እንዲለዩ ድርጅቶቹ ጥሪ አቅርበዋል። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱ አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች በርካታ ሴቶች ላይ አስገድዶ መድፈር ጥቃት መፈጸሙን የአማራ ክልል ሴቶችና ሕፃናት ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን ገለጸ። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ ዛሬ በሰጡት መግለጫ የህወሓት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት አንድ መቶ አርባ ሰባት ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ ደሴንና ኮምቦልቻን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል። ከህጻናት ድረስ እስከ አዋቂዎች ድረስ የሚያካ እስካሁን በኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። ነገር ግን ይሄ በተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህ መረጃ ማግኘት በጣም ከባድ ስለሆነ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በጥፍ እንደሚያድግ ደግሞ የሚልክቶች ስላሉ በቀጣይ ጥናቱ ሲጠናቀቅ የተሟላው መረጃ ስቶት ይቻልበት ይል። የአሜሪካ ድምጽ የህወሀት ኃይሎች ተቆጣጥረውት በነበረው በንፋስ መውጫ ከተማ ያነጋገራቸው የተደፈሩ ሴቶች ድርጊቱ የተፈጸመባቸው በህወሀት ታጣቂዎች መሆኑን በወቅቱ መግለጻቸው ይታወሳል። ካራይዙ ቤቱን ግቢት ብሎ ካራውን ይደፈረኝ እና በካራ ሊቀድኝ አለ። አንዱ ለአንዱ አንዱ ለአንዱ የሚመጣ ሰው የለም ጭል ያለ ነበር

እግር ነው ቃል ቀሚ የምጠልህ ቀስቀስ ብትል ቀስቀሴ ብትል አንተ እግሪ ነው ቆል ቀሚ ምጠል ከተቀመጥኩበትም ሶስት አራት ነው መጡብኝ። ከመጡም እዛ በኋላ አንዱ ልጅ ነፍስ ያወቀ ነው እሪ ሲል መታለሁ ገላለሁ ሲለው ያው በቃ አስገድደው ያው ደፍረውኝ እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጄ እሪ ስትል ያኛው ሸፍን ወደዛ ይዞብ ሄደ። ረልዥን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ፣ እንደ ተጎዳው ነው የምነግርሽ። ዳለ መለጥልጥን ያልኩት ሁለተኛ ልጀር ያለበትን ያው ልጅንም መተውታል። ህጻን ነው። የስምንት ዓመት ልጅ ነው መተውብኛለች። ሲያረግ ልጆች አይናቸው ፈጦ ጉድያዬ ተደፈርኩ። ምን ታረጊያለሽ? የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊዋ ወይዘሮ አስናቁ ድረስ ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትና የመገናኛ ብዙሀን ለእነዚህ የተጎዱ ሴቶች ከተቋቋሙበት አላማ አንጻር የሚጠበቅባቸውን አለማድረጋቸው እንዳሳዘናቸው ገልጸዋል። እንግዲህ ስላስገድዶ መድፈር ስናነሳ በዓለም አቀፍ ህግ አስነዋሪ፣ አስጸያፊ የሰብዓዊ መብት ጥሰት እንደሆነ ታምኖበት የዓለም አቀፍ መንግስታት ስምምነት ተፈራርመዋል። ይህን ችግር በማስወገድ ረገድ ማንኛውም በሴቶች ላይ የሚደርሱ የጾታዊ ትንኮሳዎችን ጨምሮ የሰብአዊ ጥሰት ናቸው በሚል ህግ ወጥተው ስምምነት ተፈራርመው ሁሉም የዓለም ሀገራት የአፍሪካ ሀገራትና ሀገራችን ኢትዮጵያ ህጎች ወጥተው እየታገል ባለንበት ጊዜ ነው አሸባሪው ወራሪ ሀይል ሴቶችን፣ ህጻናትን፣ አረጋውያንም ጭምር በጅምላ እየደፈረ ያለው ማለት ነው። ስለዚህ ይሄን ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻር ሴቶች ንጹሐን እናቶች ህጻናት በጅምላና በቡድን መደፈር አደጋ ሲደርስባቸው ሲንገላቱ በዚህ ምክንያት ራሳቸውን እስከ ማጥፋት ድረስ የሚደርስ ወንጀል ሲፈጸምባቸው ማውገዝ አይደለም፣ ችግሩ እንዲቆም መስራት አይደለም፣ ችግሩን ስለመስማታቸውም ማረጋገጫ እየሰጡ አይደለም። በአማራ ክልል በህወሀት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ ሰባ ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ባደረገው ሪፖርት ማስታወቁ ይታወሳል። በዚህ ጉዳይ ላይ የህወሀት ከፍተኛ አመራሮች ሰራዊታቸው በተቆጣጠረባቸው አካባቢዎች በንጹሐን ዜጎች ላይ ጥቃት አለመፈጸሙን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር What is a cat ዘገባችን እንውሰዳችሁ አሶሽየትድ ፕሬስ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በፖሊስ መያዙን አስታወቀ። በተያያዘ ዜናም የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ የሚገኙ ጋዜጠኞች መንግስት፣ ያሉበትን ሁኔታ እንዲያሳውቅ ያሳሰበ ሲሆን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በበኩሉ ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕሬስ አባላትን ከማሰር ትቆጠብ ሲል መግለጫ አውጥቷል። የፌዴራል ፖሊስ ኮሚሽን በበኩሉ ጋዜ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራቱ ነው የታሰረው። እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣሳቸው ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ የሲፒጄን መግለጫ ሀስር ነው ሲሉ በማጣጣል ኢሰመኮ ያሳሰባቸው ጉዳዮችን ቢሆኑ በአስቸኳይ ጊዜ አዋጁ የተከለከሉ ናቸው ሲሉ ለአሜሪካ ድምፅ ገልጸዋል። ናኮር መልካ ተጨማሪ ዘገባ አለው። አሶሺየትድ ፕሬስ ኤፒ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በአዲስ አበባ ውስጥ በፖሊስ መያዙን ያስታወቀው ዛሬ በድረገጹ ላይ ባሰራጨው ዜና ነው። አሶሽትድ ፕሬስ አሚር አማን ኪያሮ የተባለው በኢትዮጵያ የሚሰራው ባልደረባውና ሌሎች ሁለት ጋዜጠኞች ማለትም ቶማስ እንግዳና አዲሱ ሙልና የተባሉ የሀገር ውስጥ ጋዜጠኞች መታሰራቸውን አስፍሯል። የኢፒ ዋና አርታይ ጁሊ ፔሲ አሚር አማን በፍጥነት ይለቀቅ ሲሉ አሳስበዋል። ፌዴራል ፖሊስ ኮሚሽን በበኩሉ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራት ነው የታሰረው፣ እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣስ ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬ ፌዴሬሽን ኃላፊ አቶ ጄላን አብዲ የአትሌቲክ ፕረስ ጋዜጠኛ የተባለው የሀገሪቱ ህግ በተለይም በሽብርተኝነትን ለመከላከል የወጣው አዋጅ ላይም የተከለከለ ተግባር ነው የፈጽመው። አንደኛ ከአሸባሪ ተብሎ ከተፈረጀው ድርጅት ጋር ከአምቦ ሜዳ ቀኝ የሚባል ቦታ ማለት ነው። እዛ ኤሪያ ነው ይሄዱት ልጆች። ይሄ ሜዳ ቀኝ ወረዳ ላይ ይሄ ሸኔ ቡድን የሚንቀሳቀስበት ማለት ነው ሄዶ በጫካ ውስጥ በድብቅ እነዚህ ሰዎች ሸኔዎችን በማግኘት አመራሮችን ኢንተርቪው በማድረግ እንዴት እየሰለጠኑ እንደሆነ ዝግጅታቸውን በሙሉ ቀርጾ እዚህ በኢንተርናሽናል ሚዲያ ለዓለም ህዝብ ሸኔን ፕሮሞት ለማድረግ ለቀረፃ እነሱ በሄዱበት ወቅት ብንታው በሰሜን በኩል እና በምዕራቡን በኩል ወደ አዲስ አበባ ተጠቅተዋል ተብሎ በተወራበት ወቅት ነው ይሄ ነገር ሊቀርጹ ይሄዱበት ማለት ነው። ሄዳል። አስራ ስድስት ቀን ነው እነሱ ሄዱ። ቀርጾ እስከ አስራ ስምንት ጨርሶ በአስራ ሰንጠኝ ካሰራጭ በኋላ ነው ፖሊስ ከፊሎቹ ከቤታቸው ከፊሎቹን ደግሞ ከስራ ቦታቸው የያዘው ማለት ነው። በተጨባጭ በኢግዚቢት በፖሊስ የተያዘ ራሳቸው ያመኑበት የጥፋት ተግባር ነው የፈጸሙት እና ይሄ ደግሞ በወንጀል ህጉም አሸባሪ አንቲ ቴሮሪዝም ፕሮክላሜሽን ላይ የተከለከለ ተግባር እንደሆነ ለውስ አንቀጽ ሁለት ላይ በግልጽ የተቀመጠውን ድንጋጌ ነው እሰው ይሄን ተግባር የሰሩት ማለት ነው። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽኑ ባለፈው ሳምንት ውስጥ የታሰሩትና የሚ ሚዲያ አባላት የሆኑትን የክብሮም ወርቁ፣ የታምራት ነገራ፣ የማዕዛ ማህመድና የኢያስቤት ተስፋይን ጉዳይ ለማጣራት ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ገልጿል። ኢሰመኮ በማህበራዊ መገናኛ ትስስሩ ትናንት በጽሑፍ እንዳሰፈረው በተለይም ታምራት ነገራ በፖሊስ ከተያዙበት ከታህሳስ 1 ቀን 2014 ዓም ጀምሮ እንዲሁም ከጥቅምት 16 ቀን 2014 ዓም ጀምሮ በእስር የቆዩት ክብሮም ወርቁ በህዳር 9 ቀን 2014 ዓም በፍርድ ቤት የዋስትና መብት የተፈቀደ የፈቀደላቸው መሆኑን ያትታል። ነገር ግን ከዚህ ጊዜ ጀምሮ ኢሰመኮ ይህን መግለጫ እስካወጣበት ጊዜ ድረስ የተያዙበት ቦታ ለቤተሰቦቻቸው አለመነገሩንም አብራርቷል። የታሳሪዎቹ የቤተሰብ ጥየቃ መብት ያልተከበረ ከመሆኑን በላይ ያሉበት ሁኔታ አለመታወቁ ኮሚሽኑን በከፍተኛ ሁኔታ የሚያሳስበው መሆኑንም ጨምሮ ገልጿል። መግለጫው በአስቸኳይ ጊዜ ሁኔታ ውስጥ ቢሆንም ታሳሪዎች ያሉበት ሁኔታ ሊታወቅና በቤተሰብና በህግ አማካሪ የመጎብኘት መብቶች ሊጣሱ እንደማይገቡ አስታውቋል። የሚመለከታቸው የመንግስት አካላት ሁለቱም ታሳሪዎች የሚገኙበትን ቦታ በአስቸኳይ ለቤተሰቦቻቸውና ለሕግ አማካሪያቸው እንዲያሳውቁና በቤተሰቦቻቸው የመጎብኘት መብታቸውን እንዲያረጋግጡ ኮሚሽኑ በጥብቅ ያሳስባል ሲልም ገልጿል። ኮሚሽኑ የአስቸኳይ ጊዜ አዋጁ የሰብዓዊ መብቶችን መርሆች ባከበረ መልኩ መተግበሩን የሚመለከታቸው አካላት በቅርብ ሊከታተሉና ሊያረጋግጡ ይገባል ሲል አክሎ ጥሪ አቅርበዋል። የፌዴራል ፖሊስ ኮሚሽን ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ አዋጁ የማይፈቅዳቸው መብቶች አሉ ሲሉ ያስረዳሉ። አዋጁ እኮ የተለያዩ መብቶችን ሰስፔንድ ያደርጋል። በዚህ በአስቸኳይ ጊዜ አዋጅ ሰስፔንድ የሚሆኑና የማይሆኑ መብቶች ተብለው በአዋጁ ላይ ተጠቅሰዋል። ስለዚህ ፖሊስ በዚህ ጊዜ ከዚህ አዋጅ ውጭ አይሰራም። ሆኖም ግን የሰው መብት በመጠበቅ በኩል ከምን ጊዜውም በላይ የሰው መብትን ጠብቆ የታሰሩ ሰዎችን መብታቸውን ጠብቆ ነ ለህግ የሚሰጠው ማለት ነው። አስቸኳይ ጊዜ አዋጁን ቢነሳ እንኳን በፈጸሙት ህግ መሰረት በሌላም ህግ ሊጠየቁበት የሚችሉበት ሁኔታ ነው ያለው እና ከአስቸኳይ ጊዜ አዋጁ ከማይፈቅደው ውጪ ወጥቶ የሚሰራው ነገር የለውም። ሆ ስለዚህ በአስቸኳይ ጊዜ አዋጅ ውስጥ እያለን የማይጠየቁ መብቶች አሉ። ስለዚህ እነዚህ መብቶች ሊገደቡ ይችላሉ። ለምሳሌ አሁን ፖሊስ ያለ ፍርድ ቤት ትዕዛዝ አንድን ሰው መጠረጠረ። በተያያዘ ዜና ሲፒጄ የተባለ ለጋዜጠኞች መብት የሚቆመው ድርጅት ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕሬስ አባላትን ከማሰር መቆጠብ አለባት ሲል ዛሬ መግለጫ አውጥተዋል። የአስቸኳይ ጊዜ አዋጅ ባለፈው ህዳር ከታወጀ ወዲህም አስራ አራት ጋዜጠኞች በኢትዮጵያ ታስረዋል ይላል መግለጫው። አቶ ጄላን አብዲ ይህ አሰተኛ ውንጀላ ነው ሲሉ ምላሽ ሰጥተዋል። ጋዜጠኛ ነው ያለው በዚህ ሀገር መቶዎች የሚቆጠሩ በሺዎች የሚቆጠሩ ጋዜጠኞች አሉ። ዝም ብሎ አዋጁን ጋዜጠኛ ለማሰር ተጠቀመበት፣ ይህ ፕሮፓጋንዳ ነው። ፖሊስ በመጀመሪያ ልንገርህ ነው እንደዚህ አይነት ስራ አይሰራም። እንዲህ አይነት ስራ ጋዜጠኛ በመሆኑ ሰው ዝም ብሎ ተፍቶ አያስብም። የትም አድርጎም አያውቅም። ወንጀል ተሰራ፣ ፖሊስ የራሱን ልጅ አይቶ ጋዜጠኛ ነው የታሰረው ያለ አግባብ ነው የታሰረው የሚባለው ነገር ብዙ ጊዜ ይወራል። ይሄ ግን ተጠግቶ ማጥራት ይቻላል፣ መፈተሽ ይቻላል። ፖሊስ በአግባቡ የሀገሪቷን ሕግ አክብሮ እየሰራበት ባለበት ሁኔታ ሰው ዝም ብሎ ከመሬት ተነስቶ የሚያስርበት አላማም የለውም። እንደዚህ አይነት ተልዕኮም ተሰጥቶትም ማያቅል ሰሞኑን የኢትዮጵያ መገናኛ ብዙኃን ማህበር በህግ ጥላ ስር እንዲውሉ የተደረጉ ጋዜጠኞች የሚገኙበት ሁኔታ በቤተሰቦቻቸው እንዲታወቅ አለመደረጉን እንደሚያወግዝ አስታውቋል። በዚህ ዙሪያ ከማህበሩ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ የተላለፈ ይገኛል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲብ ላይ አለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪ የስልክ መስመራችን 202205942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ወይም ሆርን አት ዶት ኮም የኢሜል አድራሻችንን ነው ተጠቀሙ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን አቀናብሮልናል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። በትግራይ ክልል የሚገኙ ከ60 በላይ የሲቪል ማህበረሰብ ተቋማት የሰጡትን መግለጫ በተመለከተ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽብሃ ዘገባ አጠናቅሮ ልኮልናል። አሉላ ከበደ ያቀርበዋል። የመድረኩን አዘጋጆች በመወከል የቀረቡት አቶ ሰለሞን ኃይሉ ይባላሉ። መድረኩ የተዘጋጀው በትግራይ የዘር ማጥፋት ያሉት ወንጀል መፈጸሙን እንዲረዱና እንዲያስቆሙም ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ መሆኑን ተናግረዋል። ያገባናል የሚሉ መንግስታትና ህዝቦች ዓይናቸው ወደ ትግራይ እንዲያደርጉ ጥሪ ለማድረግ ነው። ይህ በምንልበት ጊዜ የዓለም መንግስታትና የተባበሩት መንግስታት እንዲሁም ሀያላን መንግስታት ትግራይ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል እንደ ወንጀልም ሊቆጥሩት አልችሉም። በተለያዩ ጊዜያት ድምጻችን በምናሰማበት ጊዜም ወይም ደግሞ የተለያዩ ሚዲያዎች እየተፈጠረ ያለው ችግር፣ እየተፈጸመ ያለው የዘር ማጥፋት ወንጀል ሁሉ መንገዶች እንኳን እየተነገራቸውና የገለጸ ቢሆንም ለምንድ ነው ጉዳያችን አይደም ወይም ደግሞ በአገር ጉዳይ አንገባም? ይሄ የዓለም ጉዳይ ነው። አለማችን የሰዎች የመኖር መብት ይመለከታቸዋል ተፈጽሞ አላሏቸውም። ለነኚህ ወንጀሎች የኢትዮጵያን መንግስት የአማራን ኃይሎችና የኤርትራን መንግስት ተጠያቂ ያደርጋሉ። የትግራይ ተወላጆች በተለይ ለተነጣጠረ እጅግ የከፋ ላሉት እንግልት ተዳርገዋል ያሉት አቶ ሰለሞን በህዝቡ ላይ ሆን ተብለው እየተፈጸሙ ናቸው የሚሏቸውንም ይዘረዝራሉ። ተጋሩ በሄዱበት እንደ እንስሳ እየታደኑ በማጎሪያ ቤቶች እየታጨቁ፣ በጣም አስከፊ በሆነ ሰቆቃ ውስጥ ነው ያሉት። ሌላም በከተሞቻችን በተለይ መቀሌና በአካባቢው የተለያዩ የድሮንና የአውሮፕላን ድብደባ እየተካሄደ ነው ያለው። ማንንም ሳይመርጥ አጠቃላይ ሲቪሊያኖችን ወይም ደግሞ ሚስኪን የህብረተሰብ ክፍል ታርጌት ያደረገ ብዙ ህጻናት፣ እናቶች፣ አረጋውያን መሸሽ እንኳን የማይችሉ ህዝቦችን ታርጌት ያደረገ ድርጊት እየተፈጸመ ነው ያለው። ሌላው ከአንድ አመት በላይ ከሁሉም ነገር ተዘጋግቷል። መብራት የለም። ገንዘብ ከባንክ አውጥቶ መጠቀም አይቻልም። የህክምና አገልግሎት የለም። የምግብ አቅርቦት የለም። አሁን ህዝቡ በተለያየ መንገድ በረሃብም እንዲቀጣ ለማድረግ በጣም የተቀናጀ ስራ እየተሰራ ባለበት ወቅት የዓለም መንግስታት፣ የተባበሩት መንግስታት እና ያገባናል የሚሉ እያዩ እንዳላዩ ነገሮችን እያደበሰበሱ እያለፉበት ያለው ሁኔታ ነው ያለው። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ለወራት ያካሄዱትን የምርመራ ውጤት በቅርቡ አዲስ አበባና ጄኔቫ ላይ ባደረጉት ስነ ስርአት የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሼል ባሽሌጥ የዘር ማጥፋት ስለሚለው ጉዳይ ተጠይቀው ሪፖርቱን አንተርሰው ሰው በሰጡት ምላሽ በጦር ወንጀልና በሰብዕና ላይ በግጭቱ ባሉ ሁሉም ወገኖች የተፈጸሙ ወንጀሎች መኖራቸው የሚያሳዩ ማስረጃዎችን ማግኘታቸውን ጠቁሞ ከዘር ማጥፋት የሚቆጠር አድራጎት መፈጸሙን የሚያረጋግጥ ማስረጃ ግን ያለማግኘታቸውን ገልጠው ነበር። በሌላ በኩል በተለያዩ የትግራይ አካባቢዎች የተካሄዱ የአየር ድብደባዎችን እንዲሁም በትግራይ ተወላጆች ላይ ማንነትን መሰረት ያደረጉ ስርዓቶችና ጥቃቶች ይፈጸማሉ የሚሉትን አስመልክቶ ለሚቀርቡት ውንጀላዎች የመንግስት ኮሚኒኬሽን ሚኒስትሩን ዶክተር ለገሰ ቱሉን የፍትህ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስንና የውጭ ጉዳይ ሚኒስትር ቃል አቀባዩን አምባሳደር ዲና ሙፍቲን ጨምሮ የተለያዩ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜያት በሰጧቸው ምላሾች የአየር ድብደባዎቹን በተመለከተ ኢላማ ያደረጉት ወታደራዊ ጠቀሜታ ያላቸው ተቋማትን እና አካባቢዎችን እንጂ ሲቪሎችንና ሰላማዊ ተቋማትን ያለመሆኑን ሲገልጡ ተሰምተዋል። በትግራይ ተወላጆች ላይ መሰረት ያደረገ ጥቃትም ሆነ እስር እንደማይፈጸም ገልጠው በአስቸኳይ ጊዜ ሁኔታው በተደረጉ አሰሳዎችና ፍተሻዎች ተጠርጣሪ ሆነው የተገኙ ግለሰቦች ናቸው የሚል መልስ ሰጥተዋል። በተጨማሪም የአስቸኳይ ጊዜ አዋጁንና ስልጣናቸውን ያለ አግባብ ተጠቅመው የሰብአዊ መብት ጥሰቶችን ፈጽመው ተገኝተዋል ያሏቸውን ግለሰቦችም በቁጥጥር ስር መዋላቸውንና በህግም ተጠያቂ እንደሚያደርጉ አስታውቀዋል። نتكتشف الانترنت و ለአፋር ክልልና በምስራቃዊ አማራ ለሚገኙ ዞኖች የሰብል ተባይና በሽታ መከላከል አገልግሎት ይሰጥ የነበረው የኮምቦልቻ እጽዋት ክሊኒክ ከዘጠኝ ቢሊዮን ብር በላይ የሚያወጡ ንብረቶቹ በህዋት ኃይሎች መዘረፋቸውንና እንዲወድሙ መደረጋቸውን አስታውቋል። በስፍን አራጌ ዝርዝሩ ያሰማናል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የክሊኒኩ ዳይሬክተር መሐመድ ይመር እንደገለጹት ለደቡብና ሰሜን ወሎ ለደሴ ከተማ አስተዳደርና ሰሜን ሸዋ ለኦሮሞና ዋግምራ ብሔረሰብ ዞኖች እንዲሁም ለአፋር ክልል በሰብል ላይ በመደበኛና በወረርሽኝ የሚከሰቱ በሽታዎችን ተባዮችንና አረሞችን በመከታተል የህክምና አገልግሎት ይሰጥ የነበረው የኮምቦልቻ ክሊኒክ ሙሉ በሙሉ በሚባል መልኩ ተዘርፏል፣ የቀረውም እንዲወድም ተደርጓል ብለዋል። መቶ ፐርሰንት ወደመበት ሁኔታ ነው ያለው ከትንሹ የናብሳክ መርጫ መሳሪያ አንስተ ወደ አምስት መኪና ላይ ተጭነው የሚረጩ የመርጫ መሳሪያዎች ነበሩ። እነሱም ሙሉ በሙሉ የተወሰዱበት ሁኔታ ነው ያለው። ኬሚካልም በቅርብ ጊዜ እንኳ አሁን ያስገባ ነው ወደ አርባ ሺህ ሊትር ነበረ እሱ ሙሉ በሙሉ የተዘረፈበትና የሄደበት ሁኔታ ነው ያለው። አልባሳቶች፣ ሞተራይዝድ መርጫ መሳሪያ ትጥቅ ከጓንት ጀምሮ እንግዲህ ጓንት በጣም ትንሽ ነው፣ ከሱ ጀምሮ ምንም ነገር የሌለበት ሁኔታ ነው ያለው። በግቢ ውስጥ የነበሩ በርካታ ተሽከርካሪዎች ሳይቀሩ የዘርፊያው ሰለባ ሆነዋል የሚሉት ዳይሬክተሩ የቤተ ሙከራ ቁሳቁሶችና ኬሚካሎች ጭምር አካባቢውን ለአንድ ወር ገደማ ተቆጣጠረውት የነበሩት የህወሓት ኃይሎች እንደወሰዷቸውና መውሰድ ያልቻሉትን ደግሞ ከጥቅም ውጭ አድርገው እንደወጡ ተናግረዋል። በሄሊኮፕተር የኬሚካል ርጭት በሚደረግበት ወቅት ከአብራሪው ጋር የአቅጣጫና የመረጃ ልውጦች የሚደረግባቸው ዘመናዊ መሳሪያዎችም እንደተዘረፉ አክለው ጠቅሰዋል። ቢሮው ከወንበር ጀምሮ ጠረጴዛ፣ ወረቀት፣ ምናምን መረጃው ላሳይቀር እንዲያለ ተዘርፏል። በሮች ተገንጥለው ተወስደዋል ቶች ተሰብረዋል። መስኮቶች ተገንጥለዋል። አልሄድላቸው ያሉት ደግሞ ዘው ተከስክሰዋል። ሳምፕል ራሱ የተለያዩ ናሙናዎች ከሰማንያ አካባቢ ጀምረው የተቀመጡ የተለያዩ የዩኒቨርሲቲ ማስተራቸውንና ፒኤችዲያቸውን ወይም ሶስተኛ ዲግሪያቸውን የሚሰሩባቸው ናሙናዎች ነበሩ። እነሱ ናሙናው ሳይቀር ነው እንግዲህ የተወሰዱት ማለት ነው። ናሙናው ምንድን ነበረ ጥቅም? ናሙናው በተለይ አሁን የጠፉ የጸዋ ዝርያዎች አሉ። እንደገና ደግሞ በፊት አሉ ዝርያዎች አሁ በአሁኑ ሰዓት የማይገኙ ዝርያዎች ተባዮች አዳዲስ የተፈጠሩን የተፈጠሩ እንትኖች አሉ። ሳምፕል አለ። የዛ በናሙና መልኩ የተቀመጠበት ሁኔታ አለ። ማስተማሪ አለ። የዩኒቨርስቲ ተማሪዎች አሁን የመመረቂያ ጽሁፋቸውን ሲወስዱ እዝኛ ተቋም ነው በሰብል ጥበቃ በኩል በጸዋት ጥበቃ በኩል መጥተው ምርምራቸውን ሙከራ የሚያደርጉት ያንን የምናሳይበት አሁን ምንም አይነት አቋም የለም። በተለይ ዘረፋና ውድመቱ ከቅርብ ዓመታት ወዲህ የምስራቅ አፍሪካ እና የኢትዮጵያ ስጋት እየሆነ የመጣውን የአንበጣ መንጋ እንዲሁም የግሪሳውፍ ለመከላከል በሚደረገው ጥረት ላይ ተጽዕኖ ያሳድራል የሚል ስጋት አላቸው። የጦርነት ቀጠና ስለሆነ አፋርም አማራም በአሁኑ ሰዓት ደግሞ በተለይ አፋር ላይ በተበታተነ መልኩ የበረሃን በጣ ይኖራል ብለን ነው የምናስበው ማለት ነው። ስለዚህ ያ የተበታተነ የበረሃን በጣ ምቹ ሁኔታ ካገኘ ደግሞ ወደ አንድ ቦታ ተሰባስቦ ከፍተኛ ጉዳያ ሊያደርስ ስለሚችል አሁን አማራ ክልል ቢመጣ ቢገባ እኛ ከማያት ውጭ ምንም የምንከላከልበት ሁኔታ ነገር የለም። ከዚህ በተጨማሪ የግሪሳ ወፍ መከሰት ምልክቶች መስተዋላቸውን ያመለከቱት ዳይሬክተሩ ተቋሙን በፍጥነት መልሶ በማቋቋም በምርትና ምርታማነት ላይ ሊከሰት የሚችለውን ጉዳት እንከላከል ሲሉ ጥሪ አስተላልፈዋል። አዋሽ ተፋሰስ ለምሳሌ ሸዋሮቢት ከሜን ሸዋ አካባቢ፣ ጨፋሮ ቢት አካባቢ ደግሞ በከፍተኛ ሁኔታ የግሪሰው በማሽላ ላይ ጉዳት አድርሷል። በተለይ አሁን እዛ ሸዋሮቢት ላይ የግብርና የአየር ማሽኮኮቢያ ሜዳ አለን። ለመስራት አስበን ሜዳ ሁሉ ተዘጋጅቶ ወደ ኦፕሬሽን ልንገባ ስንል ነው ያው ጁንታው በመምጣቱ ምክንያት መከላከል አልተቻለም። ስለዚህ አሁን በቅርብ ሰዓትም እኔ ደብረ ብርሃን ነበር ከዛ ስመለስ መንገዱ እንዳለ የግሪ ሰዋፍ ነው በስፋት ያለው ማለት ስለዚህ አሁን እዛ አካባቢ ላይ ስንዴ እንኳ የቆላ ስንዴ እንኳ ቢዘራ ያንን የግሪ ሰዋፍ መከላከል ካልተቻለ በፕሌን ከፍተኛ ጉዳት ሊያገር ስለሚችል ከአሁኑ ትኩረት የሚደረግበትና እንደው መንግስት አቋሙን ቶሎ በአፋጣኝ ወደ የሚያገግምበት ሁኔታ ወይም ወደ ስራ የሚገባበት ሁኔታ ቢሰጥር የሚል ነገር ነው ያለ በሁለት ሺ አስራ ሶስት አስራ አራት ትምህርት ዘመን የመኸር ወቅት እርሻ ስራ በሀገር አቀፍ ደረጃ ከአስራ ሁለት ሚሊዮን ሄክታር በላይ መሬት በዘር በመሸፈን ከ374 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የግብርና ሚኒስቴር ቢያስታውቅም ለዘርፉ ቅርብነን የሚሉ ምሁራን በተለይ በአማራና በአፋር ክልሎች የህወሓት ኃይሎች የከፈቱት ጦርነት በእቅድ አፈጻጸሙ ላይ ተጽዕኖ ሊያሳድር ይችላል ባይ ናቸው። የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው የደረሱ ሰብሎች በህወሓት ኃይሎች ሆን ብለው እንዲጠፉ ከመደረጉ ባሻገር ዘልቀው በገቡባቸው አካባቢዎች የግብርናውን እንቅስቃሴ በማወካቸው በምርትና ምርታማነቱ ላይ ተጽዕኖ እንዳሳደረ ገልጸዋል። ዋናው የመኸር ወቅት ላይ ነው የገባውና አንዳንዶቹ አካባቢዎች ቀድሞ ጦርነቱ የገባባቸው ስለነበሩ አንዳንዶቹ ምንም ሳይዘሩ በወራሩ ኃይል ተፈናቅለው ወደ ሌላ አካባቢ የተሰደዱ አርሶአደሮቻችን አሉ። አንዳንዱ አካባቢ ላይ ደግሞ መሀል ላይ እየደረሱ ያው የሰብል ልማት ውጤታማ እንደሆነ በወቅቱ የመዝራት የማረብ ግብዓት በወቅቱ የመጠቀም ተባይና በሽታዎችን የመከላከል ስራ በአግባቡ እንዳይሰራ የማድረግ ስራ ከፍተኛ የማስተጓጉል ስራ ሰርቷል። እነዚህ በያንዳንዳ ሲያደርጋቸው ካልተተገበሩ ከፍተኛ የምርት እጦት ሊያስከትሉ ይችላሉና በዚህ ምክንያት የሚቀንስ ምርት እንደ ክልል ይኖራል ብለን ጥናቶች እየተካሄደ ነው ያሉት። በሶስተኛ ደረጃ ደግሞ አሁን በመሰብሰብ ደረጃ በተለይ ወደ ሰሜን ሸዋ የደቡብ ወሎም ወረራ ባገባቸው አካባቢዎች የሰሩን ስብሰባ ነውና በዚህ ደረጃም እንቅፋት ሁኖ ብናል የወራሪው ኃይል ማለት ነው። ከኮምቦልቻ እጽዋት ክሊኒክ ባሻገር በደሴ የሚገኙት ቲሹ ካልቸር የአፈር ምርምርና የእጽዋት ለይቶ ማቆያ ማዕከል፣ የኮምቦልቻ ግብርና ኮሌጅ ጭምር መዘረፋቸውንና መውደማቸውን ጠቁሞ መልሶ ለማቋቋም እንቅስቃሴ መጀመራቸውን አመልክተዋል። ግብረ ኃይል ተቋቁሟል። ይሄንን ጉዳቱን በአግባቡ የመለየትና የማጥናት የማጥን አሰሪያ ቅድሚያ ኦልሞስት ሙሉ በሙሉ የወደመው ነገር ግን ያለን በዝርዝር መለየት፣ ምን አይነት ማቴሪያሎች ናቸው የወደሙት፣ አሁን ምን አይነት ማቴሪያል ያስፈልጋል፣ ከስንት ድረስ ኮስት ሊያደርጉ ይችላሉ የሚለውን ነገር በጥናት የመለየት ስራ በክልል ደረጃ ቡድን ተቋቁሞ እየተንቀሳቀሰ ነው ያለው። በቅርብ ቀን በተቻለ መጠን እያቋቋም በሙሉ አቅማቸው ባይሆን እንኳ በደረጃ በደረጃ እያሻሻል ወደ ስራ እንዲገቡ የማድረግ ስራ እንቅስቃሴ ተጀምሯል። የግብርና ሚኒስትር የእርሻና እጽዋት ዘርፍ ሆርቲካልቸር ሚኒስትር ዴታ ዶክተር መለስ መኮንንም የተቋማቱ መዘረፍና መውደም በዘርፉ ላይ የሚያሳድረው ጉዳት ከፍተኛ ቢሆንም መልሰው እንዲቋቋሙ ተደርጎ በሰብል ላይ ጉዳት የሚያደርሱ ተባዮችን የመከላከል ስራቸውን እንዲጀምሩ ይደረጋል ሲሉ ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ አስታውቀዋል መደበኛ ተባይ አሁን የምህር ሰብል ኦልሬዲ ያለፈበት ስለሆነ በሱ ያን ያህል ችግር አይኖርብንም መስኖ ላይ ነው መስኖ ላይም አሁን የግብርና ተቋማትም እንደዚሁ በተመሳሳይ ከዞን ጀምሮ እስከ ቀበሌ ድረስ ባሉት ኦልሞስት ወድመዋል። ስለዚህ እነሱንም እነዚህንም ቢያንስ ከስር ከስር ስራ ሊያስጀምር በሚችል መልኩ በማደራጀት በክልሉም፣ በዞን በወረዳ፣ አቅምም በእኛም አቅም ተጋግዘን ከየትም በምናገኘው የሪካቨሪ ፕላን አለን። በዛ መልሰን እናቋቁማለን፣ ስራ እናስጀምራለን ብለን ነው የምናስበው። ሚኒስትር ዴታው የበረሃ አንበጣ ወረርሽኝ ስጋት እንዳይሆን የመከላከል ስራዎች ተጀምረዋል ብለዋል። ከተከሰቱም መከላከል በሚችሉበት ቁመና ላይ እንደሆ እንደሆኑ ነው ያረጋገጡት። የተወሰነ ክስተት ያለው በሶማሊያ አካባቢ ነው። እሱን ስድስት አውሮፕላኖችን ሬዲ አድርገናል፣ ኬሚካል ሬዲ አድርገናል። የሚያስሱ ከስካውት ጀምሮ ስልጠና ሰተን አሰሳ የሚያደርጉ ከፌዴራል ጀምሮ ቲም አለ በየቦታው ዲፕሎይ የምናረገው እሱን አድርገን የአሰሳና የመከላከል ስራ በሁሉም አካባቢ እየተሰራ ነው ያለው። የበረሃም በጣም የግሪስ አውፍም በአሁኑ ሰዓት አፋርም፣ በአማራ ክልልም የሚያሰጋን አይደለም። ይሄም ክስተት የሚኖርም ከሆነ አሁን እነዚህ አካባቢዎች ከወራሪው ኃይል ነጻ እየወጡ ያሉበት ሁኔታ ስላለ ባለው ሁኔታ ከፌዴራልና ከአጎራባች ዞኖችና ወረዳዎች ያለውን አቅም ሁሉ ተጠቅመን መከላከል የምንችልበት እድል አለ። ለበረሃም በጣም ሌሎች እንዲህ አይነት ተዛማጅና ድንበር ዘለ ሊሆኑ ተባዮችን እንከላከል የምንችልበት ሀገራዊ አቅምን በተሻለ እየገነባን ያለንበት ሁኔታ ስለሆነ ያን ያህል እንቸገራለን ብለን አና የህዋት ኃይሎች ለወርና ከዚያም በላይ በተቆጣጠሯቸው ደሴ፣ ኮምቦልቻ፣ ሀይቅ፣ ጋሸና እና ሌሎች አካባቢዎች በነበሩባቸው ጊዜያት በርካታ ሰብአዊና ቁሳዊ ጉዳት ማድረሳቸውን የሚያመለክቱ መረጃዎች እየወጡ ይገኛሉ። አሜሪካ እጅግ ብርቱ ስትል የገለጸችውና በአማራና አፋር ክልሎች እንደተፈጸመ ተነገረ ያለችው የመብቶች ጥሰት፣ የጭካኔ አድራጎትና የንብረት ውድመት ውንጀላዎች ግልጽ ምርመራ እንዲካሄድባቸው ማሳሰቧ ይታወሳል። የተባበሩት መንግስታት ቃል አቀባይ ስቴቫን ዱችሬች በቅርቡ የህወሓት ኃይሎችንና አንዳንድ የአካባቢው ማህበረሰብ አባላትን ተጠያቂ ያደረጉበት የእርዳታ እህል ዘረፋ በኮምቦልቻ መጋዘን ላይ መፈጸሙን በቅርቡ ይፋ አድርገው ነበር። ህወሓት ግን ክሱን መሰረተ ቢስ ብሎ ሲያጣጥለው የትግራይ ኃይሎች በኮምቦልቻ በቆይባቸው ጊዜያት አስቸኳይ ድጋፍ በእጅጉ ለሚያስፈልጋቸው ሰዎች የታለመ እርዳታ በፍጹም ዘርፈው አያውቁም ብሎ የተባበሩት መንግስታት ሪፖርትን እንዲያርም ጠይቋል። ከዚህ ባለፈ በአማራ በተለይም በደሴና በኮምቦልቻ ከተሞች ኃይሎቹ አደረሷቸው በተባሉት የንብረት ውድመትና ዘረፋ ዙሪያ ህወሓት በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ተከታዩ ዘገባችን ስናልፍ ወደ ሳውዲ አረቢያ ነው የምንወስዳችሁ። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ ሰብአዊ ባልሆነ አያያዝ ምክንያት እየተሰቃዩ እንደሚገኙ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምፅ ተናግረዋል። የኢትዮጵያውያኑን ህይወት ለማትረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታሙ ስዩም ዝርዝሩን ይዟል። ህዝቡ ወጥቷል። ህዝቡ አልቻልንም ተጎዳን እያለ እየጮኸ ያለው ባካችሁ፣ ባካችሁ፣ ሸርሸር አድርጉት፣ ባካችሁ፣ ድረሱልን፣ ባካችሁ ህዝብ አልቻለም። ህዝብ እያበደ ነው። ህዝብ እየታመመ ነው። ምንም ህዝቡ አልቻለም። ይህንን መሰል በማኅበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። አስር ዓመታትን ለሚጠጋ ጊዜ በዚህ ያለኖረው ዑመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም አንድ ማቀው ንገር አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች። እና ሲገቡ ተኝታለች። ተነሺ ሲሏት እኔ እንደዚህ እንደዚህ ሆኛል መነሳት አልችልም ማለት የዘጠኝ ወር ልጅን ያስወረዳ እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች፣ ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሰርስ አልቻለም። እዛ ወደ ቤትም አልመለሷትም ይዘዋትም አልሄዱም። እታች የፎቁ በር ላይ እታች ጥለዋት ኡመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ህይወት በእጅጉ እንዳከፋው ኡመር ይናገራል። መሰረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው ናቸው እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር ላይ የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ እና ኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው። አብዛኛው ሰው ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን። ለምን ቤትህ ባዶ ነው የሚሆነው? አፓርትመንት ባዶ ነው የሚሆነው? ልክ እንደነሱ እንደወጡ የሚገባ አለ። የተዘጋጅ ያዘጋጁት የራሳቸው ሰው አላቸው። ፖሊሶች አንዳንድ ህገወጥ ፖሊሶች አሉ እነቱ ያዘጋጁት ስቶች ገብተው እያንዳንዷን እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አፋ ወልገው አይደለም ዘረፋ ነው። በግልጽ ዘረፋ ነው። የጸጥታ ኃይሎች ህጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል። እንደነገርኩ ከዚህ ሲይዙ በቦዲ ከሆንክ በቦዲ ነው የሚወስዱ ቲሸርት ልደርብትል ይሻይሉ አንዴ የከፍቱ ባህል ሲሆን በጣም ሀይለኛ ነበረ። በጣም ይበርዳሃል። ኧረ ሞቀን ብለህ ደግሞ ገብተው አይሁም እንደዚህ ነው። ክትትል የለም። እንደ መጋዘን አሽገ ሆነ ቁጭ የሚያደርጉ አይገቡም። እና ኧረ ሞቀ በረደን አልቻንን ምናምን ብለ ሲትጮ ደግሞ ይዘጉትና ደግሞ በሙቀት በሙቀት ማአት ሰው ነው ያለቁ። ህፃናት ሞተዋል። በሙቀት ያለቁ ላይቭ በቃ እያየናቸው የሞቱ ህፃናት፣ ወጣቶች የሞቱ ማአት አሉ። በየቀኑ ወጣ ነበር ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበረ ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል። ሁለተኛ እንደታሰራው አካባቢ በቃ ራብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኢምባሲው ማስተባበረና የጅዳ ኮሚኒቲው ማስተባበረና በሁሉም በሁላችንም እኔ በራሴ አሁን ለምሳሌ ሰላሳ ካርቶን እንደሚ ብርድ ልብስ፣ ውሃ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ ሰላሳ ካርቶን አስገብቻለሁ። ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኢምባሲ ወደ እናስረክባለን። ኢምባሲው ደግሞ እኛ ሁሉም ሰው ወደ እስር ቤት ሚኒስትር የማይችል ኢምባሲው ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር። ወዲያ ምን አደረጉ? ሁለት ሳምንት እንደሆነ እንደሞላው አስቆሙ የሳውዲ መንግስት። ለምን? ይህ ከዓለም አቀፍ ህግንም የተጻረረ ነው። ውሃ እንዴት ትከለክላለህ? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ትከለክላለህ? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አልነበረ። ሁለት ሳምንት አስቆመን የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጠዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከ ቀረበበት ሰዓት ድረስ መልስ አላገኘንም። የሳውዲ ስደተኞች መከራ እኔ ለሀያ ስድስት አመት የተቀመጥኩት በነኛ አመታት ውስጥ እጅግ በጣም ፈታኝ ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል። የሰማችሁት ነቢዩ ሲራክን ነው። ነቢዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብተዋል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል። ችግር ያለው የአገሪቱን የሚወክል ችክለኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ጥሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያርቅ አይገባም። በስርታ ስረው ተገቢው ድራት ሊሰጣቸው ይገባል እንጂ ለእስር ቤት ለጣም ለበርካታ ጊዜ በእስር ቤት መጣል፣ ለእነሱን በድንበር አካባቢ መግደል፣ እነሱን የአካል ጉላት ማድረስ፣ የሰብአዊ ድርጊት በነኚህ ዜጎች ላይ መፈፀም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰን። በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ አስር ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግበዋል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ኡመር ሀሳባለሁ ኤምባሲው ከድሮ የተሻለ የተሻሻለ ነገር አለው። ፐርፌክት ነው ብለህ አልጠበቅም እንዳልኩ ኤምባሲዎችን ሚኖቋቸዋል ኤምባሲው በተቻለ ዜጎችን በ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንደውን ሰብዓዊ መብታቸውን አስከብሬ የተዘረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጥ ያም ብሎ ይታገዳል። ያም ሆኖ ግን እታች ያሉት ኤምባሲ አሰራር እታች ያሉት እስር ቤት መተው ያንተን ምናምን መብትን አያከቡም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገ ወጥ ነው። ህገ ወጥ ያል በባህር የመጡ ልጆች አሉ። ለነዛ መተ ጊዜ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ፣ ቶሎ ቶሎ እንዲሳፈሩ ለማድረግ ነበር። ነቢዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራል። ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት ብዬ ማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚስ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞኑ ለዜጎቹ የረባ ስራ የማይሰሩ የፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነት እና በእውቀት አገሩን የሚያውቁ የአለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው። ሳውዲ አረቢያ ኢትዮጵያንን ጨምሮ ሕጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሀን የሀዘንና እንግልት ምንጭ የሆነ ነው። የተለያዩ የሰባዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በእርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች፣ ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ቀርተውናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዲሞክራሲ ምንሽራተት ወይም መቀልበስ የሚለው አነጋገር በዲሞክራሲያዊ መንገድ በተመረጡ መሪዎች የሚመሩና የዲሞክራሲን መቀጠል የሚያረጋግጡ የፖለቲካ ተቋማትን መዳከም ተከትሎ የሚመጣን የዲሞክራሲያዊ ስርዓትን መሸርሸር ነው የሚያመለክተው ሲል ይንደረደራል የዕለቱ ርዕሰ አንቀጽ ይህም ሂደት የቀዝቃዛው ጦርነት ካበቃ በኋላ በነበሩ ዓመታት ውስጥ የጀመረ ሲሆን ከዚያን ጊዜም አንስቶ እያ ሲወዳደር እየተባባሰ መሄዱን ያወሳው ርዕሰ አንቀጹ ዲሞክራሲ በዓለም አቀፍ ደረጃ ላለፉት 15 ዓመታት በተከታታይ ከአመት ወደ አመት መዳከምን ማሳየቱን የሲቪል ማህበረሰብ ቡድኖች ዘግበዋል ሲሉ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሲቪል ደህንነት የዲሞክራሲና የሰብአዊ መብት ጉዳዮች ረዳት ሚኒስትር አዝራዚያ በቅርቡ በስልክ ባደረጉት ጋዜጣዊ መግለጫ የተናገሩትን ጠቅሷል። እናስ የዲሞክራሲ ውድቀት ሲባል በተግባር ምን ማለት ነው? ርዕሰ አንቀጹ ይቀጥላል። የረዳት ሚኒስትሯ ነው ቃሉ። አንደኛ አግላይ ህጎች የህዝብን ፍላጎት የሚያንጸባርቁ ምርጫዎችን አደናቅፈዋል። ነጻና ገለልተኛ የሆኑ የህግ አውጮችና ዳኞች ነጻነትን አምክነዋል። የሰብአዊ መብቶችንና የህዝብን መሠረታዊ ነጻነትም ጥሰዋል። ሁለተኛ፣ ሙሰኞች መረጃ እንዳይደርስ ገድበዋል። ይህም የህዝብን ሀብት ተጠቅሞ ዲሞክራሲያዊ አስተዳደር የሚያጎናጽፈውን የተሻለ መጪ ጊዜ በማደናቀፍ የህዝብ እምነት እንዲሸረሸር አድርጓል። ሌላው ቀርቶ መሰረቱን የጣለ ዲሞክራሲ ያላቸው እንደ ዩናይትድ ስቴትስ ያሉ ሀገራቶች ሳይቀሩ የፖለቲካ ጽንፈኝነትን፣ የሀሰት መረጃዎችን ስርጭትን፣ አድሎና ዘረኝነትን ያመነጨው ኢፍትሐዊነትን የመሰሉ ብርቱ ፈተናዎች ይገጥሟቸዋል። ረዳት ሚኒስትሯ አክለውም አሁንም የሰብአዊ መብቶችን የሚያከብሩና ለዜጎች መብት የሚሟገቱ ማህበረሰቦች መኖራቸውን ብሎም የሕግ በላይነትን የሚያስከብሩና ሁሉን አቀፍ ተጠያቂነት ያለው አስተዳደር መቀጠልን የሚያረጋግጡ እንዲሁም በጣም አዳጋች ለሚባሉ ችግሮች ሳይቀር ዘላቂ መፍትሔዎችን ማፈላለግ የሚያስችል አቅም የሚያጎናጽፉ መሆናቸውን እናውቃለን ማለታቸውንም ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን በመጥቀስ ረዳት ሚኒስትሯ እንዳሉት ኃላፊነት ያለባቸው አገሮች የሰብአዊ መብት አያያዝን ከመፈተሽ ወደኋላ ማለት የለባቸውም ብለዋል። ይልቁንም ለመሻሻል በማሰብ ለጉዳዩ እውቅና ሊሰጡ ይገባል ነው ያሉት። ለዚህም ነው የሲቪል ማህበረሰቦች ክትትል በዋጋ የማይተመን ነው። ርዕስ አንቀጹ ይቀጥላል። advocates and other members of civil society are essential to transparent equitable የመብት ተሟጋቾች የማህበረሰብ አንቂዎችና የሲቪል ማህበረሰቡ አባላት ግልጽነት ያለው ሁሉን ያማከለና ለህዝብ ጥያቄ አፋጣኝ ቦታ የሚሰጥ አስተዳደር መኖር ቁልፍ ናቸው። የአካባቢ መሪዎችን ለማሳተፍ እና በዜጎች ላይ በጎ ተጽዕኖ ለማሳደር የሚያግዙ ባለሙያዎችን እገዛ ለማግኘት ከሲቪል ማህበረሰቡ ጋር መተባበር የሚቀርጹ ግቦች ወሳኝ ሚና ይኖራቸዋል። የዲሞክራሲ መንሸራተት ወይም መቀልበስ በትብብርና በጋራ ብቻ ሊፈቱ በሚችሉ ዓለም አቀፍ መረጋጋትና ብልጽግናን በሚመለከቱ ጉዳዮች ላይ ብርቱ ፈተናን ይደቅናል። ዩናይትድ ስቴትስ አምባገነንነትን በመመከት ሙስናን በመዋጋትና የሰብአዊ መብት ከበሬታ በሀገር ውስጥም ሆነ በዓለም አቀፍ ደረጃ እንዲረጋገጥ ተባብረው ይሰሩ ዘንድ ተመሳሳይ አስተሳሰብ ያላቸው ወዳጆቿንና አጋሮቿን ትጋብዛለች። በያዝነው ሳምንት የተካሄደው ዓለም አቀፍ የዲሞክራሲ ጉባኤም ዓለምን በዚህ ጎዳና ለመውሰድ ወደፊት የሚያራምድ እርምጃ ተደርጎ ሊወሰድ ይችላል ሲል የዕለቱ ርዕስ አንቀጽ ሐተታውን ደምድሟል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የሚሰናበታችሁ ሲሆን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።